ባለፈው ጥቅምት ወር ለሁለት ተከታታይ ቀናት በማላካይ ከተማ በሚገኘውና 48,000 ስደተኞችን ባቀፈው መጠለያ ጣቢያ ላይ ተኩስ ተከፍቶ የመጠለያ ጣቢያው አብዛኛው አካል በእሳት ይጋያል እናም ጉዳዩ እስከ ቅርብ ጊዜ ተጣራና በተለያዩ አካላት ባለፈው ረቡዕ በተባበሩ መንግስታት ድርጅት ጸጥታው ምክር ቤት ዘገባ ቀረበበት። የዘገባው አቅራቢ ድርጅት አንዱ በመንግስታቱ ድርጅት ስር የሚገኘው የሰላም አስከባሪው መስሪያ ቤት ዋና ኃላፊ ሄርቪ ላድሰስ ነበሩ። በማላካይ እጅግ እጅግ የሚያሳዝን አጋጣሚ ባለፈው ጥቅምት 17ና 18 ከተፈጠረ በኋላ የሲቪሉ ማህበረሰብ ከጥቃት ለመከላከል ወሳኝ እርምጃ ነበር የወሰንነው። በጉዳዩ ላይ ያሰባሰብነው ማስረጃ ለህጋዊ አካል ለማቅረብ በህግ ባለሙያዎች እየታየ ነው። በቅርቡ ግልጽ ይሆናል። ለመንግስታቱ ድርጅት የጸጥታው ጥበቃው መማክርት በጉዳዩ ላይ ውሳኔ እንዲሰጥበት ሰጥተናል ብለዋል። ጉዳዩን አስመልክቶ ከቀረቡት ነጥቦች በሰላም አስከባሪዎቹ በኩል ወታደራዊ የስራ መመሪያ ላይ የግንዛቤ እጥረት ስላለ ነው ይባላል። ለዚህም ይሆን ወታደሮቹ ፈጥነው ለተጎጂዎቹ ያልደረሱት የሚልና በመንግስታቱ የሰላም አስከባሪ መስሪያ ቤት ምክትል የህዝብ ግንኙነት ኃላፊ ሚስ አስሚን ፓላን አነጋግሬ ነበር። እሳቸውም መልስ አላቸው። ወታደራዊ የስራ መመሪያ ወይም ህግጋቱ በጣም ግልጽ ናቸው። በአፈጻጸም ደረጃ ለጥቂት ግለሰቦች ግልጽ ላይሆኑና የሚፈጸሙበት የእያንዳንዱ የሥራ ድርሻ ወይንም ደግሞ በተዋረድ ያለውን ኃላፊነትና ግለሰባዊ ሁኔታ ብቻ የሚመለከት ነው እንጂ በህግጋቱ ላይ በአጠቃላይ የአመለካከት ችግር የለም። በጸጥታው ምክር ቤት ዝግ ስብሰባ ላይ ዘገባ ካቀረቡት ድርጅቶች አንዱ የዓለም አቀፉ ሰብአዊ መብት ተሟጋች ድርጅት ነበር። በድርጅቱ የአፍሪካ ጉዳዮች አጥኚ ሚስ ጄናን ሄሪ አነጋግሬያቸው እንዲህ ብለውኛል። በማላካ የደረሰው ጥቃት መነሻ የመንግስቱን ወታደሮች ተሳትፎ ጨምሮ ይሆን መንግስቱስ እጁ አለበት ወይስ የለበትም የሚለውን የመንግስታቱ ድርጅት በሱዳን ላይ ግፊት እንዲያደርግና እንዲያጣራው ነው ያመላከት ነው። በዚህ ዙሪያ ግልጽነት እንዲኖርና በጥቃቱ የተሳተፉት በግልጽ እንዲለዩ ነው። ሁለተኛው የተባበሩት መንግስታት ድርጅት የራሱን ሰላም አስከባሪዎች የሚያጣራበት መንገድና ችግሮቹ መኖራቸውን እያወቀ ለምን በጉዳዩ ላይ ትኩረት አላደረገም የሚል ነው። በችግሩ ቦታ ደግሞ ከኢትዮጵያ ከሩዋንዳና ህንድ የተውጣጡ ሰላም አስከባሪዎች በማላካይ ነበሩ ብለዋል። በተለይ የኢትዮጵያኖቹ እጅግ ቸልተኞችና የሲቪሉን ማህበረሰብ የማይከላከሉ ነበሩ። በተለይ በአደጋው ጊዜ የነበረው ተረኛ መኮንን ማታ ላይ ለተደረገለት ጥሪ አልመለሰም። ምናልባት ተኝቶ ይሆናል ወይንም ሌላ ያጋጠመው ችግር ይኖራል። አጥፊ የተባሉት ሰላም አስከባሪዎች ከሥራ መባረራቸውም እየተነገረ ነው። ሌላው ጉዳይ በፊት የነበሩት ሰላም አስከባሪዎች በአዲስ ሲተኩ፣ አዲሶቹ በቂ ሥልጠና እንዳልደረሳቸውም ይነገራል። ለዶቼቬል ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ